ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሱዳን ሰላም በእጅጉ ይገደናል። የሱዳን ሰላምን በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ሕዝቦች ፍላጎት ላይ እየወሰነ ሆኖ ነው የሚለው። ጠቅላይ ሚኒስትር አብይ አህመድ ናቸው ድምጻቸውን የሰማነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። በጠቅላይ ሚኒስትር አብይ አህመድና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል በሚል አቃቢ ህግ ክስ የመሠረተባቸው ተጠርጣሪዎች እንዲከላከሉ ተወሰነባቸው። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን። ጤና ይስጥልን እንደምን አምሽታችኋል? የተከበራችሁ አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ አርብ ምሽት ስርጭታችን ጋር አብረናችሁ የምናመሻው ቆንጂ ይታየና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና በዛሬ ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀኔራል አብዱልፋታህ አልቡህራን ብርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ መግለጻቸው ይታወሳል። በምሽቱ አብይ ርዕስ እናተኩርበታለን። ጠቅላይ ሚኒስትሩ የነጻነትና የለውጥ አዋጅ ኃይሎች ተብሎ የሚጠራውንና ባለፈው ሚያዝያ የረጅም ጊዜው አምባገነን መሪ የሱዳኑ ኦመር አልበሽርን ከስልጣን እንዲወገዱ ያደረገው የተቃውሞን እንቅስቃሴ የሚወክሉ የፖለቲካ ቡድኖች ህብረት መሪዎችን ለብቻ ያነጋግራሉ ተብሎ ተጠብቋል። በሌላ በኩል የአፍሪካ ህብረት ሱዳን ላይ በሲቪል የሚመራ መንግስት እስከምትመሰርት ድረስ ያቺን ሀገር ከማናቸውም የህብረቱ እንቅስቃሴዎች አግደናታል ሲል አስታውቋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ትናንትና ሐሙስ ነው ይህን እርምጃ መውሰዱን ያስታወቀው። ትናንት የሱዳን ገዢው ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣ ፈንታ እንነጋገር ብሎ ያቀረበላቸውን ጥሪ የተቃውሞ መሪዎች አንቀበልም ማለታቸው ይታወሳል። ሁለቱ ወገኖች በሲቪሎች የሚመራ የዲሞክራሲ ሽግግር ጉዳይ ላይ ሲደራደሩ ቆይተው ሰኞ እለት የጸጥታ ኃይሎች ተቃዋሚዎች የመቀመጥ ተቃውሞ እያካሄዱ በነበሩበት ስፍራ ጥቃት ከከፈቱባቸው በኋላ ድርድሩ ፈርሷል። የተቃዋሚ ወገን የሆኑ ሐኪሞች አንድ መቶ አስራ ሶስት ሰዎች ተገለዋል፣ ከአምስት መቶ የሚበልጡ ሌሎች ቆስለዋል ሲሉ አስታውቀዋል። የሀገሪቱ የጤና ሚኒስቴር ግን የሞቱት ከአርባ ስድስት አይበልጡም የሚል መግለጫ ነው ያወጣው። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችንን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ ገለጠ። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አድርሳናለች። የአማራ ዲሞክራሲ ኃይል ንቅናቄ አዴኃን ለስምንት ዓመታት ያህል በኤርትራ በረሃ የወያኔን አገዛዝ በመቃወም ሲታገል የነበረ ለውጡን ተከትሎ ወደ ሀገር ቤት ቢገባ ሰላማዊ መንገድን የመረጠ የፖለቲካ ድርጅት ነው ይላል። ትላንት የንቅናቄው ሊቀመንበርና የሕዝብ ግንኙነት ኃላፊው በሰጡት ጋዜጣዊ መግለጫ በተለይ በአሁኑ ሰዓት በክልሉ የተለያዩ አካባቢዎች እየታየ ያለውን የጸጥታ መደፍረስ እንደሚያሳስበውና የሕዝቡንም ሰላምና ደህንነት ለማስጠበቅ በሚደረገው ጥረት ከመንግስት ጋር አብሮ ለመስራት ዝግጁ መሆኑን የንቅናቄው ሊቀመንበር አቶ ተስፋውን አለም ነው ተናግሯል። እዚህም እዛም ብዙ ችግሮች አሉ። ስለዚህ አገር ይቀድማል፣ ህዝብ ይቀድማል። በሰከነ ሁኔታ በተለይ ክልላችን ላይ ያለ አለመረጋጋት በምንም አይነት መንገድ ተቀባይነት የለውም። የተለይ ሰባራ ምክንያት ሲሰጠው እንዲ ነው እንዲያ ነው እንዲያ ነው የሚባለውን እኛ አንቀበልም። ስለዚህ አዴፓ መንግስትም ስለሆነ በአንድም ሆነ በሌላ መንገድ ክልሉ ላይ አለመረጋጋት ሊያስጠብቅ ይገባዋል። በዚህ ላይ እኛ ምንም ቅድመ ሁኔታ ሳናስቀምጥ አብረን እንሰራለን። አብረንም ስንሰራ ነበር። ለሰላምን ለማስጠበቅ አቅሟለን ብቃቱም አለን። ስለዚህ ከመንግስት ጋር ለመስራት ምንም አይነት ችግር የለብንም። በዚህ በኩል እየተባበርንም ነው። በተለያዩ ችግሮች አብረን ሰርተናል፣ አብረን ተባብረናል። አዲሃም በአሁኑ ወቅት ሰላማዊ ትግሉን በመቀጠል በብሔራዊ ምርጫ ቦርድም ተመዝግቦ አስፈላጊውን መስፈርት በማሟላት ላይ እንደሚገኝ ሊቀመንበሩ አቶ ተስፋው አለምነው ተናግሯል። ወደ ኢትዮጵያ ከገባን ጀምሮ አመልክተናል፣ ማድረግ የሚገባን አስፈላጊ ሰነዶችን አስገብተናል። ለዛም ተገቢው መልስ ሰጥቶናል። ምርጫ ቦርድ በሚያካሄደው በማንኛውም ስብሰባ ላይ አዲያን እንደ ፓርቲ እየተሳተፈን ያለው ቀና በሆነ እንዲሁም ካየናቸው ናቸው ተቋም የኢትዮጵያ ምርጫ ቦርድ ቀድሞ ማመስገን እንዳይሆንብን እንጂ በከፊልም ቢሆን ለውጡ ተዳርሷል እናምናለን። በመጨረሻም ንቅናቄው በዜጎች ሞትና ማፈናቀል የሚነግዱ ፖለቲከኞች ከዚህ እኩይ ተግባራቸው እንዲታቀቡ አስጠንቅቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን እናመሰግናለን። ወንጀል ለመፈጸም ሊውል ነበረ የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገለጸ። ተጠርጣሪዎችም ከህገ ወጥ የጦር መሳሪያዎቹ ጋር ቁጥጥር ስር መዋላቸውን የቡራዩ ከተማ ጸጥታና አስተዳደር ጽሕፈት ቤት ለአሜሪካ ድምፅ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል። የቡራዩ ከተማ ጸጥታና አስተዳደር ጽሕፈት ቤት ህገወጥ መሳሪያዎች ቁጥጥር ስር የዋሉት በግለሰብ መኖሪያ ቤት ተከማችቶ ነው ብሏል። የጽሕፈት ቤቱ ኃላፊ አቶ ሰለሞን ታደሰ እንደተናገሩት ሕገወጥ የጦር መሳሪያዎቹ የጸጥታ ኃይሉና ህብረተሰቡ ባደረጉት ትብብር ነው የተያዘው። እነዚህ መሳሪያዎች በተለያዩ ጊዜ የተያዙም አሉ። የዛሬውን ከገለጽኩልህ 148 ሽጉጥ፣ 3844 የክላሽንኮፍ ጥይትና ሦስት ክላሽንኮፍ መሳሪያ በቁጥጥር ስር ውሏል። በተጨማሪም ከነዚህ ህገወጥ መሳሪያዎች ጋር የተጠረጠሩ ሁለት ግለሰቦችም በፖሊስ ቁጥጥር ስር ውለዋል ነው ያሉት አቶ ሰለሞን። አቶ ሰለሞን በማከልም መሰል ህገወጥ ዝውውሮች እየተበራከቱ መሆኑን ገልጸው በህብረተሰቡ ደህንነት ላይ የሚያደርሱት አደጋ ከፍተኛ ነው ብለዋል። የህገወጥ የጦር መሳሪያ ዝውውርን ምንጭ በተመለከተ አቶ ሰለሞን ታደሰ ሁለት ሀሳቦች ሰንዝረዋል። ይህን ጉዳይ በሁለት መንገድ ነው የምንመለከተው። አንደኛው ግለሰቦች ለንግድ ዓላማ ሐስበው የሚያዘዋውሩት ህገ ወጥ መሳሪያ አለ። ሌላኛው ደግሞ አገሪቷ እንዳትረጋጋ ኅብረተሰቡ አደጋ ላይ እንዲወድቅ ሐስበው ይህንንም እየተካሄደ ያለ ለውጥ የማይደግፉ ኃይሎች መሳሪያውን እንደሚያዘዋውሩት የደረስንበት መረጃ አለ ነው ያሉት አቶ ሰለሞን ታደሰ ኅብረተሰቡ በአካባቢው የሕገ ወጥ መሳሪያ ዝውውር ሲመለከት ለጸጥታ ባለሥልጣናት ጥቆማ እንዲሰጥ አቶ ሰለሞን ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማል ለዘገባ እናመሰግናለን። የደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙን የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው ሃምሳ ስምንት ተማሪዎች ላይ ውሳኔ ማሳለፉን የአገር ውስጥ መገናኛ ብዙኃን ዘገቡ። የዩኒቨርሲቲው ሴኔት ግንቦት ሀያ ሰባት ቀን 2011 ዓ ም ባካሄደው አስቸኳይ ስብሰባ ያሳለፈው ውሳኔ ይህ ትናንት በውስጥ ማስታወቂያ ለተማሪዎች ይፋ የተደረገው ነው። በዩኒቨርሲቲው ሁከትና ብጥብጥ እንዲነሳ በማስተባበር በመምራት እንዲሁም በግልና በቡድን በመሳተፍና በጸጥታ ኃይሎች ላይ ጉዳት በማድረስ ጭምር እጅ ከፍንጅ ተያያዙ ያላቸውን አስራ አንድ አስራ አራት ወንድና ሁለት ሴስ ተማሪዎች ከዩኒቨርሲቲው እንዲሰናበቱ ማድረጉም ተገልጧል። ድምፅ አልባ መሳሪያዎችን በመያዝ በተማሪዎችና በዩኒቨርስቲ ሰራተኞች ላይ ጉዳት ለማድረስ የሞከሩ ናቸው ያላቸውን ያደረሱና የተቋሙን ደንብም የጣሱ ሲል ሌሎች አስራ ሁለት ወንድ ተማሪዎችንም ለአንድ አመት ከትምህርታቸው ማገዱን የዩኒቨርስቲው ምንጮች ዋቢ ያደረጉት ዘገባዎች ጠቅሰዋል። በቀጥታም ሆነ በተዘዋዋሪ መንገድ በሁከትና በብጥብጥ ተባባሪ ለነበሩ ሰላሳ ተማሪዎች የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን የኢትዮጵያ ዜና አገልግሎት የገለጠውን መረጃ ያመለክታል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ጋዜጠኛና የመብት ቡድኑ የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ አስመልክቶ በዛሬው እለት አዲስ አበባ ሂልተን ሆቴል ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች መከልከሉን አምነስቲ ኢንተርናሽናል ተናገረ። የሰብአዊ መብት ቡድኑ ባወጣው መግለጫ ፖሊሶች ዛሬ ጠዋት የሆቴሉን መግቢያ አጥረው ጋዜጠኞችና ሌሎችም በጋዜጣዊ ጉባኤው ላይ ሊገኙ የነበሩ ሰዎችን እንዳይገቡ ከልክለዋል ብለዋል። ባለፈው ሰኞ እለትም ጋዜጠኛ እስክንድር ነጋ በአዲስ አበባ ኢትዮጵያ ሆቴል ስለ ቴሌቪዥን ጣቢያ ምስረታ እቅዱ ተመሳሳይ ጋዜጣዊ ጉባኤ እንዳይሰጥ ፖሊሶች ይቅርታ፣ ፖሊሶች እንደከለከሉት አምነስቲ አመልክቷል። የአምነስቲ ኢንተርናሽናል የምስራቅ አፍሪካና የታላላቆቹ ሐይቆች አካባቢ ሀገሮች ዲሬክተር ጆን ኒያንዩኪ የዚህ የማዋከብ ተግባር ዓላማ የሚያስበውን ከመናገር ወደኋላ የማይለውን እስክንድር ነጋን ለማበሳጨትና የመናገር መብቱን ለመገደብ ብቻ ነው ብለዋል። አያይዘውም ይህ ድርጊት ተቀባይነት የሌለውና የኢትዮጵያ ሕግ ጋዜጣዊ ጉባኤ ለማካሄድ ፈቃድ ስለማይጠይቅ ድርጊቱ መቆም አለበት ብለዋል። ዛሬ እስክንድር ነጋን ለማነጋገር ደውሎ በጊዜው ሊያነጋግረው እንደማይችል እንደገለጸለት ያስታወቀው ዘጋቢያችን ግርማቸው ከበደ ሌሎች የእስክንድር ደጋፊዎች ግን የከለከሉን ፖሊሶች ሳይሆኑ የደህንነት ሰዎች ናቸው እንዳሉት ገልጾልናል። በሌላ ዜና የዩናይትድ ስቴትሱ ለጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ናይጄሪያ ውስጥ ጋዜጠኛ ኮፊ ባርቴልን የደበደቡና ያስፈራሩ ፖሊሶችን የሀገሪቱ ባለስልጣናት እንዲመረምሩ በተጠያቂነትም እንዲይዙ አሳስቧል። ጋዜጠኛው ለሲፒጄ ሲናገር ማክሰኞ ዕለት ፖሊሶች ብዙ ሆነው አንድ ልጅ ሲደበድቡ ቪዲዮ ልቀርጽ ስል ፖሊሶች ደብድበው አስረውኛል ሲል እንዳስታወቀ ነው የገለጸው። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ይበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን አድማጮች ወደ ዕለቱ አብይ ርዕስ ከማሻገራችን አስቀድሞ ወደ ኋላ ላይ የሚቀርቡ ዝግጅቶችን ለቅምሻ ያህል፣ የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ። ወይዘሮ ማዕዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ናቸው። በዚህም ላይ ዘገባ አለን። በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ። ዛሬ ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀነራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው እንደነበረ ይታወሳል። የዛሬ ጉዟቸውም የዛ የምክክር ሂደት አካል መሆኑን ነው በዚያ ቃለ መጠይቅ ያስረዱት። እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ካርቱም የገቡት ዛሬ ጠዋት ነው። ጠቅላይ ሚኒስትሩ ከሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጄኔራል አብዱልፈታህ አልቡርሃን ጋር ተገናኝተው መነጋገራቸውን ጽፈት ቤታቸው አስታውቋል። የውይይቱ ዝርዝር ግን አልተጠቀሰም። ጠቅላይ ሚኒስትሩ በዚሁ ቆይታቸው ከተቃዋሚ ኃይሎች ተወካዮች ጋርም ተገናኝተዋል። ውይይቱ የተካሄደው ወታደራዊ ኃይል ስልጣን ለሲቪሎች እንዲያስረክብ እየጠየቁ ካሉትና የነጻነትና የለውጥ ኃይሎች ተብሎ ከሚጠራው ቡድን ተወካዮች ጋር ነው። ጠቅላይ ሚኒስትሩ በዚህ ውይይት ኢትዮጵያ በቀጠናው ሰላም ለማምጣት ያላትን ቁርጠኝነት መግለጻቸውን ጽህፈት ቤታቸው አመልክቷል። በሱዳን ሰላም ለማምጣት ቁልፉ ነገር አንድነት መሆኑንም አስምረውበታል ይላል የጽህፈት ቤታቸው መረጃ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ካርቱም የተጓዙበት ወቅት በሱዳን ያለው ፖለቲካዊ ቀውስ ከተወሳሰበበት ጊዜ ጋር ተገጣጥሟል። ዛሬ ከጠቅላይ ሚኒስትሩ ጋር የተገናኙት የሱዳን ወታደራዊ የሽግግር ሸንጎ መሪ ሌተናል ጄኔራል አብዱል ፈታህ አልቡርሃንና ቡድናቸው ከፍተኛ ጫና ውስጥ ናቸው። የዚህ መነሻ ደግሞ ወታደራዊ ቡድን ስልጣን ለሲቪሎች እንዲያስረክብ ለመጠየቅ በአደባባይ በተሰባሰቡ ተቃዋሚዎች ላይ ባለፈው ሰኞ የተወሰደው እርምጃ ነው። ከአንድ መቶ በላይ ሰዎች ሳይገደሉበት እንዳልቀረ የሚገመተው ይህ እርምጃ የዓለም አቀፉን ማህበረሰብ ውግዘት አስከትሏል። የአፍሪካ ሕብረት የሰላምና ጸጥታ ኮሚሽን ለምሳሌ ትናንት ባካሄደው ስብሰባ ሱዳንን ከአህጉራዊው ድርጅት አባልነት አግዷል። ወታደራዊ ሸንጎ ስልጣኑን ለሲቪል አስተዳደር እንዲያስረክብም የስልሳ ቀናት ጊዜ ሰጥቷል። የኢትዮጵያው መሪ ጉብኝት ግን በሱዳን ያለው ሁኔታ እንደዚህ ከመክፋቱ በፊት የታቀደ ነው። በካርቱም ለውጥ ከመጣበት ጊዜ አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ ከአስር ቀናት በፊት ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ተናግረዋል። የአሁኑ ጉብኝትም የዚያ ምክክር ሂደት አካል እንደሆነ ነበር። ከአስር ቀናት በፊት ባካሄዱት በዚሁ ቃለ ምልልስ በሚከተለው መንገድ ያብራሩት። ሱዳን ከጅምሩ ጀምሮ በነበረው ለውጥ ውስጥ ኢትዮጵያ ድጋፍ ታደርጋለች። የሱዳን ህዝብም ለውጡን የመሩ ኃይሎችም የኢትዮጵያ ድጋፍ ንጹህ እና በሱዳን ሉዓላዊነት ላይ ኢንተርቪን የሚያደርግ እንዳልሆነ በጽኑ ያምናሉ። ከዚህ ቀደም መጥተዋል ልኡኩ። የሚሉ ሰዎች ለውጥ የሚሉ ሰዎች ኢትዮጵያ ይመጣሉ፣ ያለበትን ነገር እንመካከራለን እና እዛ ያለው ሁኔታ ሱዳን በጣም ወንድም ሀገር ነው። ለኢትዮጵያ በጣም ወሳኝ ሀገር ነው። ብዙ ኢትዮጵያውያን ያሉበት ሀገር ነው። የሱዳን ሰላም በእጅጉ ይገደናል። ለሱዳን ሰላምም በቁርጠኝነት እንሰራለን። የሱዳን ሰላም ላይ ስንሰራ ግን በሱዳን ህዝቦች ፍላጎት ላይ እየወሰነ ሆን የለበት ጎረቤት ስለሆን ገንዘብ ስላለን ጉልበት ስላለን እየተባለ በሌሎች ሀገር ፍላጎት ውስጥ ጣልቃ መግባት ዝንባሌ እኛ እናሳይም። እንደ ታማኝ ወንድም ሀገር በጠየቅን ሁሉ እናግዛለን፣ እንተባበራለን። ይህን መንፈስ እነሱም ይገነዘባሉ። በብዙ መንገድ እየተመካከል ባለፉት ሁለት ወራት ገደማ በነበረው ለውጥ በጣም በርካታ ልኡካን ከዚህ ወደዛ ከዛም ወደዚህ እየመጡ እየተመካከልን እየሰራን ነው። ችግሩ ከሱዳን አልፎ የዎቹ እንዳያጠቃ የሱዳንም ተፈቶ ሰላም እንዲመጣ በጋራና በትብብር መንፈስ እንሰራለን። ባለፈው አንድ ዓመት ከተመዘገቡ ውጤቶች አንዱ የኢትዮጵያ ዲፕሎማሲያዊ ተቀባይነት ማደግ መሆኑንም ጠቅላይ ሚኒስትሩ በዚሁ ማብራሪያ ጠቅሰዋል። እንግዲህ ወደዚህ ስመጣ አንዱ ለሕዝብ ካቀረብኳቸው ሀሳቦች ዲፕሎማሲ የሚመለከት ነው። በዓለም አቀፍ ደረጃ በአህጉር አቀፍ ደረጃና፣ በጎረቤት ሀገራት ደረጃ በዓለም አቀፍ ደረጃ በማንኛውም ዓለም አቀፍ መሰረታዊ አጀንዳዎች ኢትዮጵያን የመጋበዝ ኢትዮጵያን የማሳተፍ ኢትዮጵያን የሀሳብ አመንጭ ወይም የዛ ስፔሲፊክ ጉዳይ ቻምፒየን አድራጊ አድርጎ የማሰብ በሁሉም ዓለም አቀፍ ተቋማት ተለምዷል። ብዙዎቹን ካለን ጊዜ ጥረት ባናስተናግድም በአንድ ዓመት ጊዜ ውስጥ በዓለም ዲፕሎማሲ ውስጥ ፖዚቲቭ ሚና መጫወት ትችላለች ኢትዮጵያ ታሰባለች። ያ ወደ አህጉር ወደ ቀጠናችንም ይሄዳል። በዚህ ምክንያት ከጎረቤት ሀገሮች ጋር ይፈጠር ነው ቅርርብ ቢያንስ ቢያንስ ሶማሌ ተኪዶ፣ መንግስትና ህዝብ ይጠየቅ፣ ሱዳን ተኪዶ፣ መንግስትና ህዝብ ይጠየቅ፣ ወይም ኤርትራ ወይም ጅቡቲ ቢጠየቅ፣ የትኛውም የኢትዮጵያ ጎረቤት ሀገራት ኢትዮጵያ ተንኮል ይሰራችብን ነው አንዱን ደግፋ አንዱን ትቃወማለች። አንደኛውን አስታጥቃ አንደኛውን ታስመታለች በሚያስብ ህዝብና መንግስት የለም። ሁሉም እንደ ታማኝ ጎረቤት ያስቡናል። ባሳየናቸው ቀና የማግባባት ሂደት የተነሳ ሱማሌዎች የነበራቸው ጥርጣሬዎች ጥርጣሬ በጣም ተቀርፋማት ይቻላል ሱዳን ጋር መሰል ዝንባሌዎች ነበሩ፣ ቀንሷል። እሱ በመላ የሆኖፍ አፍሪካ ሀገራት ይህ ዝንባሌ አለ። ሱዳንም እንደዚሁ የአሁኑ የጠቅላይ ሚኒስትር አብይ አህመድ የሱዳን ጉብኝትና የሰላም ጥረት የተናጠል ወይም አካባቢያዊና አህጉራዊ ውክልና ጭምር ያለው ስለመሆኑ የታወቀ ነገር የለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍራዮ ከአዲስ አበባ እስክንድርን ለዘገባው እናመሰግናለን ወደ ተከታዩ የመጽሔት ርዕስ እንሻገራለን በጠቅላይ ሚኒስትር አብይ አህመድ ና ለድጋፍ መስቀል አደባባይ በወጣው ህዝብ ላይ የቦምብ ጥቃት ፈጽመዋል ሲል አቃቤ ህግ ክስ የመሰረተባቸው ተጠርጣሪዎች ራሳቸውን እንዲከላከሉ ፍርድ ቤቱ ወሰነባቸው። ተከሳሾቹ የመከላከያ ምስክሮቻቸውን እንዲያሰሙም ለሰኔ 25 ቀን ቀጥሯቸዋል። ከተከሳሽ ጠበቆች አንዱ በብይኑ ሂደት ላይ ያላቸውን ቅሬታ ገልጠዋል። መለስካቸውማ ተከታዩን አድርሶናል። ባለፈው ዓመት ሰኔ 16 ቀን 2010 ዓ ም ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለመግለጽ መስቀል አደባባይ ተገኝቶ በነበረው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ አቃቢ ሕግ ክስ የመሠረተባቸው አምስት ሰዎች የቀረበባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በየነ። አቃቢ ሕግ በአምስት ተጠርጣሪዎች ላይ ሁለት አይነት ክስ ነበር የመሠረተው ከአንደኛ ተከሳሽ እስከ አራተኛ ተከሳሽ ማለትም በጌቱ ግርማ፣ ብርሃኑ ጃፋር፣ ጥላውን ጌታቸውና ባህሩ ቶላ ላይ ተከሳሾቹ በቡድን በመደራጀት ለጊዜው በቁጥጥር ስር ባልዋሉ ግብር አበሮቻቸው አማካይነት በተሰጣቸው ተልእኮ መሠረት በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጥቃት ለማድረስና ሰልፉን ለመበተን በማሰብ የቦምብ ጥቃት በማድረስ በሰው ሕይወትና አካል ላይ ከባድ ጉዳት ያደረሱ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊት ወንጀል ከሷቸዋል። አምስተኛ ተከሳሽን ደሳለኝ ተስፋይን ደግሞ የሽብር ድርጊት ሊፈጸም መሆኑን እያወቀና ወንጀሉን ሊፈጽሙ የተዘጋጁትን ተከሳሾች ለማስያዝ የሚያስችል መረጃ ያለውና ለፖሊስ መጠቆም ሲኖርበት ለፖሊስ ያላሳወቀ በመሆኑ ፈጽመዋል ባለው የሽብርተኝነት ድርጊቶችን አለማሳወቅ ወንጀል ከሷቸዋል። ፍርድ ቤቱ አቃቤ ሕግ ባቀረባቸው ክሶች መሠረት የሰው ምስክር፣ የሰነድና የድምፅ ከምስል ማስረጃዎች በማቅረብ ክሱን ማስረዳቱን ተንትኖ ተከሳሾቹ የቀረበባቸውን ክስ እንዲከላከሉ ሲል በይኗል። ከተከሳሽ ጠበቆች መሃል የሁለተኛ ተከሳሽ ተከላካይ ጠበቃ አቶ ወንድሙ ይብሳ ብይኑ እስከተሰጠበት እስከ ዛሬ ድረስ ባለው ሂደት ቅሬታቸውን ለጋዜጠኞች ገልጸዋል። ፍርድ ቤቱ የክሱን ቅንብር አቀራረብ እንዳለ ጨምቆ አቅርቦታል ተጠርጣሪዎቹ በፍርድ ቤት በመርመራ ላይ በነበረበት ጊዜ የሰጡትን ቃል አቅርቧል። እኛ ግን ይሄ ቃል ተጭነን ነው ተደብድቤ ነው ተሰቃይተን ነው ብለን ያቀረብነውን የጽሁፍም የቃልን መቃወሚያ አልጠቀሰም። የቅሬታ ፈጥሮብኝ ምክንያቱም ፍርድ ቤቱ ሁሉንም ከጠቀሰው በኋላ የራሱን አስቴት ፍርድ ብይን መስጠት ይችላል። ይሄን አላደረገም። ቢያንስ ይሄኛን አሳንሶት ለአመል ላይል አልጠቀሰም። እንዳት ወንድሙ ከሆነ በአሁኑ ወቅት በችሎቶች የጠበቆች የመደመጥ እድል ተጣቧል ሲሉም ይወቅሳሉ። ዞሮ ዞሮ በእኔ በኩል የሚታየኝ ከአምናና ዘንድሮ ሳስታይ የዘንድሮ ችሎት ከአምና ችሎት የወረደ ነው ለኔ። ምክንያቱም አምና በየዶሴ ቀን ተጠርጣሪዎችም ጠበቆችም እንደ ልብ ሀሳብ እንገልጽ ነበር፣ ያዳምጠን ነበር ችሎቱ። አሁን ዘንድሮ ጠባብ ማዳመጥ እድል የለም። ጠበቆች መናገር አይችሉም፣ ሀሳብ መግለጽ አይችሉም። ችሎት ደግሞ ሰው ብሶት የሚገልጽበት የመጨረሻ ቦታ ነው። ይሄ እድል አልነበረንም። ዞሮ ዞሮ ግን ተስፋ አንቆርጥም። ተከላከሉ በተባለ መሰረት መከላከያውን እናቀርባለን ብዬ ተስፋ አረጋለሁ። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ብይኑን ካሰማ በኋላ ተከሳሾቹ መከላከያቸውን ያቀርቡ እንደሆነ ጠይቋቸዋል። ተከሳሾቹም እናቀርባለን ስላሉ የመከላከያ ምስክሮቻቸውን እንዲያሰሙ ለሰኔ 25 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን ተከታዩም የመጽሔት ርዕስ ከዚያው አዲስ አበባ ያቆየናል ካላ አግባብ በስር ላይ በነበርኩበት ወቅት ከህግ ውጪ የስራ ውሌ እንዲቋረጥ ተደርጓል ሲል የድረገጽ ዘጋቢ ወይም ጦማሪው አቤል ዋበላ ከኢትዮጵያ አየር መንገድ ጋር የገባው ውል መቋጫ አግኝቷል ሀብታሙ ስዩም ነው ተከታዩን ያጠናቅረው የጸረ ሽብር ህጉ ተጠቅሶ ለአንድ ዓመት ከአምስት ወር በእስር የከረመው ጦማሪ አቤል ዋበላ በተፈታ ማግስት ሌላ የፍርድ ቤት ሙግት ነበረበት። ሙግቱ ደግሞ የወትሮ ቀጣሪው ከነበረው አውሮፕላኖችን ይጠግንለት ዘንድ ከቀጠረው የኢትዮጵያ አየር መንገድ አስተዳደር ጋር ነው። አቤልን ወክለው የተሟገቱት ጠበቃ አመሃ መኮንን በነጻ ተሰናብቷል። በወንጀል ክሱ ይሄ ሆኖ እያለ ግን ቀድሞ ይሠራበት የነበረው የኢትዮጵያ አየር መንገድ በመታሰሩ ምክንያት ከስራ መቅረቱን መነሻ አድርጎ ስራውሉን አቋርጫለሁ ብሎ ነበረ። በእኛ በኩል ደግሞ ያው የስራውሉ ወይም በስራ ገበታ ሊገኝ ያልቻለው ከሱ አቅም በላይ በሆነ ምክንያት ስለሆነ የስራውሉ ሊቋረጥ አይገባም፣ ወደ ስራ ሊመለስ ይገባል የሚል ጥያቄ አቅርቧል ለመስሪያ ቤቱ። ከዚ አየር መንገድ ግን መሟገት ነው የመረጠው። ይሄ ብቻ አይደለም፣ እንደውም በሌላ መዝገብ ደግሞ አቤሉ አበላ አየር መንገዱ ለሰጠው ስልጠና ያወጣውን ወጪ ሊከፍል ይገባል ቆዩ ብሎ ሌላ የእግዚአብሔር ክስ መጥቶ ነበረ። ተከራክረን፣ እሱኛው ክስ ቀደም ሲል እንዲታገድ ወይም እንዲቋረጥ ተደርጎ ነበረ። የእነሱ ክርክር የአሰሪና ሠራተኛ ሕግ አዋጅ ቁጥር ሶስት መቶ ሰባ ሰባት ዘጠኝ መቶ ዘጠና ስድስት አንቀጽ ሀያ ሰባት አንድ ና አንድ ላይ የተመለከተውን ሀያ ሰባት አንድ በ ና ተ ላይ የተመለከተውን የህብረት ስምምነት መሰረት አድርገው ነው የሚከራከሩት። በመጀመሪያ ደረጃ ፍርድ ቤት የተጀመረው ክርክር በሶስተኛ አመቱ ዛሬ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት በመዝገብ ቁጥር አስራ ስድስት ዘጠና ሰባት አስር በኩል መቋጫ አግኝተዋል። ከስራ የማሰናበቱ እርምጃ ህገወጥ ስለሆነ አንደኛው ወደ ስራ ይመለስ ወይም ይሄ የማይቻልበት ሁኔታ ካለ ደግሞ በህጉ ላይ አንድ ሰራተኛ ያለማስጠንቀቂያ ከህግ ውጭ ከስራ ሲሰናበድ ሊፈጸሙበት የሚገቡ ክፍያዎች አሉ። አንደኛ ካሳ ነው። ሁለተኛ ያለማስጠንቀቂያ በመሰናበቱ ለማስጠንቀቂያ ሊከፈል የሚገባ ክፍያ አለ። ሶስት አራት አይነት ክፍያዎች አሉ። እነዚህ ክፍያዎች እንዲከፈሉት ነው የጠየቅነው። አሁንም እንግዲህ መጨረሻ ላይ የተወሰነው ይኸው ነው። ጦማሪ አቤል ዋበላ የዛሬው ውሳኔ ድካሜን የቋጨ የአቋሜን ትክክለኝነት ያረጋገጠ ነው ብሎ ያስባል። ረጅም ጊዜ የወሰደ መንፈስን የሚያደክም ነገር ስለነበር ትንሽ እፎይታ ተሰምቶኛል። በተለይ ብዙ ሰዎች ከአየር መንገድ ጋር የነበረኝ ክርክር ብዙ ሰው ስለሚያውቀው ባለፍኩ ባገደሙ ቁጥር የሚያገኙ ሰዎች እንዴት ሆነ እያሉ ይጠይቁኝ ነበር እና አሸነፍኩ ብዬ ለሰዎች መናገር መቻሌ ትንሽ እፎይታ ተሰምቶኛል። አጠቃላይ ግን ያው የፍትህ ማግኘቱም እራሱ ልክ አይደለም ያልከው ነገር ልክ አለመሆኑ በፍርድ ቤት ሲረጋገጥ የሚሰማ ደስታም አለ። ምን ያክል ካሳ ይከፈለው ተባለ? በዚህ አጋጣሚ ደግሞ ከተፈረደልኝ በሬ አርጄ ከሰዎች ጋር ደስታዬን ይገልጻለሁ ብለህ ነበር። ያስ ይሆናል። መጠኑን አላገኘሁትም። ፍርድ ውሳኔውን ጠይቄ ነበረ ለማግኘት። ነገር ግን ምክትል ፕሬዚዳንት የጠቅላይ ፍርድ ቤት አልፈረሙበትም። እሳቸው ከፈረሙ በኋላ ነው የሚደርስ ስለተባለ ኤግዛክት አማንቱን አላወኩም። ግን ያው ከተወሰኑ ወዳጆቼ ጋር የአረር ሰንጋም ባይሆን ሴሌብሬት ማድረግ ፈልጋለሁ ና ትንሽ መለስተኛ ነገር ቤቴ ይኖረኛል ብዬ አስባለሁ። ከዚህ ቀደም በጸረ ሽብር ሕግ እንዲሁም ደግሞ በተመሳሳይ ሕጎች እንዲተከሰው ፍርድ ቤት የቀረቡ ሰዎች ተመልሰው ደግሞ ሌሎች የመብት ጥያቄዎችን ሲጠይቁ ለእነሱ ይፈረዳል ብሎ ማሰብ የሚከብድ ነበረ። ምናልባት እንደዚህ ያለው ውሳኔ ነገሮችን እየቀየረ ነው ብለ ታስባለህ? አዲስ የፍትህ መንፈስ እየተፈጠረ ነው ልንል እንችላለን? እንደዛ ማለት እንኳን የሚከብድ ይመስለኛል። በተለይ የኔ ጉዳይ በጣም ሃይ ፕሮፋይል ነበር፣ ባላይ ምሮ የሆነ ሰው በቀላሉ የሚፈታው ነገር ነው እና የእኔ ጉዳይ ብዙም ማሳያ ይሆናል ብዬ አላስብም። በጥቅል ግን ያው የፍርድ ቤቶች አካባቢ ያሉትን የሪፎርም ስራዎችን አያለሁ። በተለይ አሁን ሪፕሬሲቭ የሆኑትን ህጎች አሜንድ የማድረግ ስራዎች በጣም በጥሩ ሁኔታ እየተሰሩ ነው። ያ በጣም ለሀገራችን ትልቅ ሰክሰስ ነው ብዬ አምናለሁ። ከዛ በተረፈ ግን ያው ባለሙያዎቹ ስቲል አሁንም የፍርድ ቤቱ የሪፎርም ሂደት በደንብ እየተመራ አይደለም የሚል ዝሩምንምታ ያሰማሉ እኔም አሁን እንደዚህ ለራሴን ጉዳይ እንደዚህ ስመላለስ ሳይ መንፈሱ ራሱ የመለወጥ ባህሪ የለውም። በተወሰነ መልኩ ሰው አልተለወጠም፣ ወርክ ፕሮሰሱ አልተለወጠም። ያው የተለመደው አካሄድ ነው ያለው እና ያንን መገልበጥ ያስፈልጋል ይመስለኛል። ብዙ ነገሮች እንኳን ባይለወጡ በፊት ማዕከላዊ በተመረመርክበት ቅልጽ አሁንም ቃለን መሰጥ ከሆነ ችግር አለ ማለት ነው። አሰራሩን መቀየር የሰዎቹን ሜንታሊቲ መቀየር እሱ እሱ በጣም አልሰራበትን ብዬ ያስባለሁ ነው። እሱን መቀየርና ማስተካከል ገና ብዙ የቤት ስራ የሚኖርብን ይመስለኛል። ከዚህ ቀደም ዞን ዘጠኝ ተብለው ይጠሩ ከነበሩ ጦማሪያን ጋር አብራት ስራ የነበረችው ጋዜጠኛ ኤዶም ካሳይ በእስር በነበርኩበት ወቅት ካለ ሕግ አግባብ ከስራ አሰናብቶኛል ብላ ፍርድ ቤት ያቆመችው ፕላን ኢንተርናሽናል የተባለ ድርጅት የካሳና ቅጣት ክፍያዎችን እንዲፈጽም በተመሳሳይ እንደተወሰነበት ጠበቃ መሃ መኮንን አስታውሰውኛል። የመጽሔቱን ዘገባዎች አጠናቀቅን። አድማጮች፣ እዚህ ግድም እንደ ወትሮ ሙዚቃ የምናሰማበት ቦታ ጋር ደርሰናል። ታዲያ ዛሬ ቆንጂት፣ በመደበኛ ሙዚቃችን ምትክ አርብ ምሽት ዘና የሚያደርግ ሙዚቃ ይመረጣል። ምክንያታዊ የሆነ ዜማ ልናሰማ ነው። አዎ ያረፈ አንድ አሜሪካዊ ድምፃዊን ነው እንድትመርጥ ያሰብኩ ይመስለኛል። ልክ ነው ቆንጂ፣ ድምፅ ራሴ ምን ሆኖ እንደ ከእሱ ድምፅ በኋላ እንሞክረዋለን። ሙዚቀኛው ተወዳጅ ሙዚቀኛ፣ የፒያኖ ተጫዋች ና የሙዚቃ ቀማሪው ዶክተር ጆን በሚል የሙዚቃ ስሙ የሚታወቅ በእውነተኛ ስሙ ማልኮም ጆን ይባላል። የሰባ ሰባት አመቱ ሙዚቀኛ ከትላንትና እለት ነው ከዚህ አለም በሞት የተለየው። በበርካታ የሙዚቃ ስራዎቹ ይታወቃል። የሰባ ሰባት አመቱ ሙዚቀኛ ታዲያ በልብ ድካም ነው በትላንትና ዕለት ከዚህ ዓለም በሞት የተለየው። እስኪ ከሙዚቃው አንዱን እንስማለት Sit your tail on fire, fire. you don't know right. hit now, hit now, hit now. I back to I talk a chocolate mold, feelin' with your granddaddy. በመድረክ ስሙ ዶክተር ጃን አሜሪካዊው ሙዚቀኛ ድምፃዊ ማልከም ጃ ሬበናክ የብሉዝ፣ የፖፕ፣ የጃዝ፣ የቡጊውጊ ና የሮክንሮል ሙዚቃዎችን በመጫወት ይታወቃል። ለመታሰቢያው የተመረጠውን ዜማ ነበር የሰማችሁት። አድማጮች አሁን ወደ ሁለተኛው አጋማሽ እንዘልቃለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሁለት ከሰላሳ ሁለት መሆኑን ያመለክታል። የሰዓቱን የዓለም ዜና ባጫጭሩ ከቆንጆ ይታያል። በዛሬው ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀኔራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትር አብይ አህመድ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ተናግረው እንደነበረ የሚዘነጋ አይደለም። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ አስታወቀ። ወንጀል ለመፈጸም ሊውል የነበረ የተባለ ህገወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪዎችም ከህገወጥ የጦር መሳሪያዎቹ ጋር በቁጥጥር ስር መዋላቸውን የቡራዩ ከተማ የጸጥታና የአስተዳደር ጽህፈት ቤት ለአሜሪካ ድምጽ ገልጿል። የደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙ የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው 58 ተማሪዎች ላይ ውሳኔ አሳለፈ። ጋዜጠኛና የመብት ቡድኑ የቀድሞ የህሊና እስረኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ ለማቋቋም ያለውን እቅድ አስመልክቶ በዛሬው ዕለት አዲስ አበባ ሂልተን ሆቴል ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች መከልከሉን አምነስቲ ኢንተርናሽናል አስታወቀ። አድማጮች፣ አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እንላፍ። ቶቶ በተሰኘ አስጎብኚ ድርጅት አማካኝነት ኢትዮጵያን ለመጎብኘት ያቀደ የተመሳሳይ ፆታ ፈጻሚዎች ቡድን ወደ አገር ውስጥ እንዳይገባ ተቃውሞ ገጥሞታል። መንግሥት ይህን ጉብኝት እንዲከለክልም የተለያዩ የሃይማኖት ቡድኖች እንዲሁም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አካላት ጥሪ አቅርበዋል። መለስካቸው አመሃ ዘገባ አለው። ከሦስት ቀናት በፊት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን ወሎ ሀገር ስብከት የቅዱስ ላሊበላ ሰበካ ጉባኤ አስተዳደር ጽህፈት ቤት ለኢትዮጵያ ባህልና ቱሪዝም ሚኒስትር ጠንከር ያለ ደብዳቤ ጽፏል። ደብዳቤው የግብረ ሰዶማውያን ስብስብ ነው ያለው የጎብኚዎች ቡድን ቢቻል ወደ ሀገር እንዳይገባ፣ ያ ካልሆነ ግን ወደ ቅዱስ ላሊበላ ገዳም፣ ወደ ቤተ ጊዮርጊስ እንዳይመጣ ያስጠነቅቃል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጎንደር ኦርቶዶክስ ተዋህዶ ክርስቲያኖች ኅብረትም ተመሳሳይ ደብዳቤ ለባህልና ቱሪዝም ሚኒስትር ጽፏል። ከአንድ መቶ በላይ የሆኑ ማህበራትን ያቀፈው የኢትዮጵያ ኦርቶዶክስ ተዋህዶ ሰለስቱ ምእት የመንፈሳዊ ማህበራት ኅብረትም ተመሳሳይ ውግዘትን ያዘለ መግለጫ ወጥቷል። የኅብረቱን ሰብሳቢ ቀሲስ ሙሉቀን ብርሃኑን በዚህ ጉብኝት ዙሪያ በተሰጠው መግለጫ ቪኦኤ አናግሯቸዋል። ጉብኝቱን ለምን እንደ ተቃወሙ ያስረዳሉ። ማንኛውም ሰው ሀገር የመጎብኘት የማየት መብት አለው። ይህኛውን ያወገዝ ነው ወይም የተቃወሙ ነው ግን በሃይማኖታችን የተወገዘ ወይም ኃጢአት የሆነ የግብረ ሰዶም ተከታዮች ስለሆኑና በህግ አንቀጽ 629 ላይ ወንጀል ስለሆነ በባህላችንም ነውር ነው። በኢትዮጵያ እንግዲህ ኢትዮጵያ እንደምታውቁት ከ97 ፐርሰንት በላዩ አማኝ ነው። እስልምናም፣ የካቶሊክም፣ የፕሮቴስታንትም፣ የኦርቶዶክስም ያጠቃላይ የሌሎቹም እምነት ተከታይ ነው ህዝቡ፣ አብዛኛው ህዝብ አማኝ ህዝብ ነው። ስለዚህ በእምነት ኃጢአት የሆነን ጉዳይ በሕግ ወንጀል ሆኖ የተደነገገን ነገርና በባህላችን ደግሞ ነውር የሆነን ነገር የሚተገብሩ፣ የሚያከናውኑ በይፋ አርማቸውን፣ ምልክታቸውን አሳይተው በቡድን እንደሚጎበኙ ሲያሳውቁ ይሄን መቃወም የቤተክርስቲያን ልጅነታችን ግዴታ ስለሆነ ነው መግለጫውን ያወጣ ነው። መነሻቸው ከዩናይትድ ስቴትስ የሆኑት እነዚህ ጎብኚዎች በኢትዮጵያ ውስጥ የተለያዩ አካላት የተቃውሞና የውግዘት መግለጫዎች ቢሰነዝሩባቸውም እቅዳቸውን ለመለወጥ እንዳልፈለጉ ቀሲስ ሙሉቀን ይናገራሉ። እንዲሁም ከዛ እኛ መግለጫ ከሰጠን በኋላም እንደማያቆሙ ተናግረዋል እና ይህ ድፍረት ንቀት ጭምር ስለሆነ የአንዲትን ሀገር ሉዓላዊት ሀገር ህግ፣ መብት፣ ህዝብ፣ ባህል ማክበር አለበት። አንድ ሰው እሱ የፈለገውን ነገር የመከተል መብት ይኖረዋል የዛን ሀገር ህግ ማክበር አለብን፣ ባህል ማክበር አለብን። እና ለዛ ነው እኛም የተቀሙ ናቸው። እነዚህን ከሌላው የሚለያቸው ራሳቸውን አሳውቀው ራሳቸውን ይፋ አድርገው ነው የጠየቁት። መንግስት ጥያቄያችሁን ውድቅ ቢያደርገው ምላሻችሁ ምን ይሆናል? የሚል ጥያቄም ለቀሲስ ሙሉቀን ብርሃኑ ቪኦኤ አንስቶላቸው ነበረ። ይፈቅዳል ብለን አናምንም። ምክንያቱም የኢትዮጵያ መንግስት አንደኛ ህጉን ነው የሚያስከብር። የመንግስት ትልቁ ስራው ያስቀመጠውን ያወጣውን ህግ ማስከበር ነው። ህጉን ማስከበር የእሱ ድርሻ ነው። ሁለተኛ ከህጉ ተጨማሪ ህዝቡን መስማት አለበት። ህዝቡ የሚፈልገውን በህግ እንኳን ባይከለከል ህዝቡ አልፈልግም ካለ በህዝብ ተመርጦ ወይም ህዝብን እያስተዳደረ ያለ መንግስት ቅድሚያ የሚሰጠው የሌላን ሀገር ዜጋ መብት ወይም የሌላ ሀገር ዜጋ ጉዳይ ሳይሆን የሀገሩን ዜጋ መብት ማስከበር አለበት ወይም ፍላጎት ማሟላት አለበት። ስለዚህ በዚህ ምክንያት መንግስት ይፈቅዳል ብለን አናምንም ግን ጉዳዩ እየተከታተል መልሰን መደረግ ያለበትን ድጋይ መግለጫ እንሰጣለን። የጎብኚዎቹ እቅድ እንደሚያመለክተው ቡድኑ ጉብኝቱን በአዲስ አበባ በቅድስት ሥላሴ ካቴድራል፣ አራዳ ጊዮርጊስ፣ ከዚያም ወደ ደቡብ ኢትዮጵያ በመቀጠል ኮንሶን፣ ወደ ሰሜን ተመልሰው የጣና ገዳማትንና የጎንደር አድባራትን ለመጎብኘት እንደሆነ ቀሲስ ሙሉቀን ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በሌላ በኩል የቶቶ አስጎብኚ ድርጅት መስራች ዳን ዌር ድርጅታቸው መቀመጫውን ቺካጎ አድርጎ በ1990 ዓ ም ለተመሳሳይ ጾታ አፍቃሪዎች አገልግሎት ለመስጠት መመስረቱን ገልጸው የጉዞ ዓላማ ቦታውን መጎብኘት ብቻ እንደሆነ ተናግረዋል። በተነሳው ተቃውሞ ምክንያት እቅዳቸውን ይሰርዙ አይሰርዙ እንደሆነ ከአሜሪካ ድምፅ ዘጋቢ ከሳሌም ሰሎሞን ጥያቄ ቀርቦላቸው ነበር። ዛሬ አዲስ አበባ ከሚገኙ የአሜሪካ ኤምባሲ ሰራተኞች ጋር ተወያይተን ነበረ። ያነጋገረን የኤምባሲ ተወካይ የነገረኝ ኢትዮጵያ ውስጥ በኢንተርኔት ላይ የሚታየው ጥላቻና የጥላቻ ንግግር መሬት ላይ ካለው ጋር ፈጽሞ የተራራቀ መሆኑን ነው። በተጨማሪም ያለኝ እኔ ኢትዮጵያ ከሚገኘ ኤምባሲ ውስጥ መስራት ከጀመርኩ ሶስት ዓመት ሆኖኛል። በጾታዊ አስተሳሰባቸው ችግር የደረሰባቸው አሜሪካውያን አጋጥሞኝ አያውቁም። የመምጣትና የመቅረት ውሳኔው የእናንተ ቢሆንም፣ ላረጋግጥል የምፈልገው የእኔ ሥራ ለእናንተ ጥበቃ መስጠት መሆኑን ነው የሚል ምላሽ አግኝተናል። የቶቶ አስጎብኚ ድርጅት መስራች ዳን ዌር አያይዘውም ምንም እንኳን የኤምበሲው ምላሽ ይህ ቢሆንም ጉዞውን የሚያደርጉት ህግ ለመጣስ አስበው ባለመሆኑ ጉዞውን ለማድረግም ሆነ ለመሰረዝ የኢትዮጵያ መንግስት ባለስልጣናት አቋም ምን እንደሆነ ማወቅ አስፈላጊ መሆኑን ተናግረዋል። ተከታዩ ቅንብር ደግሞ ወዲህ ወደ ዋሽንግተን የሚመልሰን ይሆናል። ሕግ ነው ጉዳዩ። ትኩረቱን በሕግ ላይ ወይም በሕግ የበላይነት መከበር ላይ ያደረገ በእንግሊዝኛው አጠራር ወርልድ ጀስቲስ ፕሮጀክት የተሰኘ ተቋም ህግን በማስከበርና የህግ የበላይነትን በማክበር ዘርፍ አገራት ያላቸውን ደረጃ ይፋ በማድረግም ይታወቃል። ዝቅተኛ ደረጃን ካገኙ አስር አገሮች መካከል ኢትዮጵያን ይጠቅሳል። ኢትዮጵያ በቅርቡ የሀገሪቱን የፍትህ ስርዓት የሚያሻሽሉ የዳኝነት አካሉን ነፃነት የሚጠብቁ እርምጃዎችን በመውሰድ ላይ እንደሆነችም ይፋ አድርጋለች። በዚህ ሂደት ውስጥ ደግሞ በውጭ አገር የሚገኙ የህግ ባለሙያዎችና ምሁራን የቻሉትን እንዲያበረክቱም የሚያነሳሳ ውይይት ከሰሞኑ እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ሀብታሙ ስዩም የውይይቱን አንኳር ሀሳቦች ይዞ ተመልሷል። said, educate your people that the rule of law is important. የህግ የበላይነት ጠቃሚ መሆኑን ለህዝባችሁ አስተምሩ። አንዳንዴ ዳኞች ስህተት ሊፈጽሙ፣ ዜጎችም የተሳሳተ ውሳኔ ሊወሰንባቸው ይችላሉ። ሆኖም ህዝቦች ከመጥፎ ውሳኔና ሶሪያን ከመሆን መካከል አንዱ መምረጥ አለባቸው አሉኝ። የፌዴራል ጠቅላይ ፍርድ ቤት ውስጥ ፕሬዚዳንት መዓዛ አሸናፊ ናቸው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ከሆኑት ስቴቨን ብራየር ጋር ተገናኝተው በተወያዩበት ወቅት ሹክ ያላቸውን ምክር ለታዳሚዎች ሲያጋሩ የተወሰደ ነው። ወይዘሮ መዓዛ ከዳኛ ስቴቨን ብራየር ጋር በነበራቸው ቆይታ የተማሩት ይህንን ብቻ እንዳልነበር ይናገራሉ። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተገኝተው የኢትዮጵያን የፍትህ ስርዓት ለማሻሻል ምን መደረግ እንዳለበት አብረዋቸው ለመከሩ የሕግ ባለሙያዎችና ምሁራን የኢትዮጵያ ጠቅላይ ፍርድ ቤቶች የሚያስችሏቸው መዝገቦች ከአሜሪካ አቻዎቻቸው ፍርድ ቤቶች ጋር ሲወዳደሩ በእጅጉ ስለመራራቃቸው ለመረዳት እንደቻሉም አጋርተዋል። ጠቅላይ ፍርድ ቤት 14000 መዝገቦችን በአመት እንደሚመለከት ነገርኳቸው። ይሄማ ትክክል አይደለም፣ አያዛልቅም አሉኝ። ጠቅላይ ፍርድ ቤቶች ጉዳዮቹን መርጠው ብቻ የሚያስችሉበት የዳኝነት ስልጣን ነው ሊኖረው የሚገባው አሉኝ። የአሜሪካ ጠቅላይ ፍርድ ቤት በዚያ የሚያምር ሕንጻ ውስጥ በአመት የሚመለከታቸው መዝገቦች 80 ብቻ ናቸው። የሚመለከቷቸውም ሁለት አይነት ጉዳዮች ብቻ ናቸው። የመጀመሪያው አይነት ብሔራዊ ጠቀሜታ ያላቸው ጉዳዮች ናቸው። ንብረት ነክ ወይም ግለሰብ ተኮር ሙግቶችን አይመለከቱም። ሁለተኛ ህገ መንግስታዊ ጥያቄ የሚያስነሳ ጉዳይ መሆን አለበት። ለአብነት አንድ ህግ ከህገ መንግስቱ ጋር የሚጣረስ ከሆነ ጠቅላይ ፍርድ ቤቱ ይመለከተዋል። ወይዘሮ ማዕዛ አሸናፊ በዚህ መድረክ ላይ የሀገሪቱን ፍትህ ስርዓት ለማሻሻል የተጀመሩ ከህግ ማርቀቅ እስከ ህግ ባለሙያዎች ስልጠና ድረስ የሚደርሱ የለውጥ ዘመቻዎችን ለታዳሚዎች አጋርተዋል። አሁንም ቢሆን ግን ፍትህን ለተጠሙ ለማዳረስ እየከለከሏቸው ያሉ ደንቃራዎች እንዳሉ አነሳስተዋል። ዘ ኢንዲፔንደንስ ኦፍ ዘ ጁዲሽየሪ ዋዝ ኤ ኮምፕሮማይዝ። ኢትዮጵያ ውስጥ የዳኝነት አካሉ ነጻነት በተለያዩ የፖለቲካ አግባቦች ምክንያት ከሚጠበቅበት በታች ነው። የዳኝነት ተቋማት የቁስ አደረጃጀታቸው ዝቅተኛ ነው፣ የተዘነጉም ናቸው። የከፍተኛ ፍርድ ቤት ዳኞቻችን አንድ ጠባብ ክፍል ለአራት ይጠቀማሉ። ጉዳዮቹን የሚያስችሉባቸው አዳራሾች እጥረት አለ፣ በፈረቃ ነው የሚጠቀሙት። ህብረተሰቡ በዳኝነት አካሉ ላይ አመኔታ የለውም። ይሄ የሆነው አንዳንዴ በትክክለኛ ምክንያት፣ አንዳንድ ጊዜ ደግሞ ፍርድ ቤቶች ስራቸውን በምን አግባብ እንደሚሰሩ ካለማወቅ ዳኞቻችን ምን እንደሚገጥማቸው የማሳወቅ ክፍተት በመኖሩ ነው። sometimes because there is no communication የአሜሪካ ህግ ባለሙያዎችና ተማሪዎች ማህበር ተወካይ በጠበቃነትና በዳኝነት የሚሰሩ ትውልድ ኢትዮጵያን ሀሳብና ጥያቄያቸውን ሰንዝረዋል። ስሜ እንደሳ ክንፈ ባላለሁ ኢንተርናሽናል ኦሮሞ ሎዌርስ አሶሲሽን ወክዬ ነው የመጣሁት። የመጀመሪያው ጥያቄ የጠየኩት በስልጣን ላይ ያለው መንግስት አሁን ፒርዴፍ ነው። ፒርዴፍ ደግሞ ስልጣን ላይ ከዚህ በፊት ሲወጣ ብዙ ነገሮች ፕሮሚስ አድርገዋል፣ እና መጨረሻ ላይ ግን ሁላችንም በምን እንዳለቀ አይተናል። አሁን የሩሊንግ ኮሊሽኑ ፋክሽኑ የፒርዲፍ ፋክሽን ይቀየር እንጂ ስቲል የፒርዲፍ ነው ያለው፣ እና ፕሮሚስ ያደረገው የፍርድ ቤቶችን ነፃነት የሚያረጋግጡ በእርግጠኝነት የሚያሳዩ ምን ምን ሊነግሩን ይችላሉ ኮንክሪት የሆኑ ፖይንቶች እንዲነግሩን ነው ሁለተኛው ጥያቄ ከውጭ ሀገር እርዳታ እናገኛለን ማግኘት ጀምረናል ብለውናል ዩኤስኤአይዲን ጨምሮ ይሄ ግን ከውጭ የሚገኝ እርዳታ የጁዲሻል ኢንዲፔንደንሱን የኢትዮጵያን ጁዲሻሪ ኢንዲፔንደንስ ነጻነቱን ላይ ኢንፍሉዌንስ አይኖረውም ወይ አጠቃላይ ውይይቱን አስደስቶኛል በተለይ ቺፍ ጀስቲስ መዓዛ ሺ ኢምፕሬሲቭ አመሰግናለሁ። ስሜ ለሚካኤል አበበ ሳህለ ማርያም ነው። ካናዳ ቶሮንቶ የህግ ባለሙያ ነኝ። ወይም ጠበቃ ወይም ነገረ ፈጅ የሚባለው ማለት ነው። ከዚህ በፊት በውጭ ያሉ ጠበቃዎችና አገር ቤት ያሉ ኢትዮጵያን በቅርበት እንዳይሰሩ ያደረገው አገር ቤት ያለው መንግስት ከብቃት ማነስም ከፍራቻም ከስጋትም ውጭ ያለው ዳያስፖራውም ደግሞ አብዛኛው ተቃዋሚ ነው ተብሎ ስለሚታሰብ እና መቃወም ደግሞ መብት ሳይሆን ጥላቻ ተደርጎ ስለሚታይ ጭምር ማለት ነው። በዛ ምክንያት መስራት አልቻልም ነበር። አሁን ግን ነስር ሊ አሁን ያለው መንግስት እንደግፋለን ማለት አይደለም፣ ወይም ጥያቄዎች የሉን ማለት አይደለም፣ ወይም የምንተቻቸው ነገሮች የሉን ማለት አይደለም። ግን በየእምነታችን የምናምነውን አምነን የምናምነውን ይዘን ቀርበን መስራት በምንችልባቸው ሁኔታዎች ላይ መስራት እንደምንችል የሚጠቁሙ ነገሮች አሉ። በተወሰነ መልኩ በሩ ተከፍቷል ማለት ነው። ሶ ይሄ ነገር የሚቀጥል ከሆነ ወደፊት ባይቀጥልም በግድ እየገፋንም የምንችለውን ሁሉ ማድረግ የምንችልበት እድል ተፈጥሯል ብዬ ገምታለኝ እኔ በኩሌ ማለት ነው። በውይይቱ ላይ የተገኙ የህግ ባለሙያዎች ብቻ አልነበሩም። ከተለያዩ ዘርፎች የተውጣጡ በጉዳዩ ላይ ሀሳባቸውን ማሰማት የፈለጉ ምሁራንም በስፍራው ነበሩ። የንግድ አማካሪው አቤል ጋሼ አንዱ ናቸው። አቶ አቤል ኢትዮጵያውያን ፍትህ ወዳድ ህዝቦች መሆናቸውን አንስተው ሆኖም መንግስታት ህጎችን አገዛዛቸው ለማደላደል እንጂ ህዝብን ለማገልገል አለመጠቀማቸው የብዙ ችግሮች ምንጭ ሆኖ እንደኖረው ያነሳሉ። የአሁኑ የህግ ማሻሻል ሂደት ከታሪክ አስፈላጊውን ቁም ነገር እንዲያካትት ይሻሉ። 1925 በአዲስ መልክ የኢትዮጵያ ህግ በምተቋቋሙበት ጊዜ ንጉሱ የህጉን ለስርዓታቸው ማስፋፊያ ወይም ደግሞ የፓወር ማስፋፊያና መቆጣጠሪያ አድርገውት እንደነበረ የተዘገቡ ጽሁፎች አሉ። ዶክተር ባህሩ ዘውዴ ኢትዮጵያ ሂስትሪ በሚለው መጽሐፍ ላይ ይህንን አትቶት እናገኛለን። እና ህዝቡ የህጉ ባለቤት መሆኑ የሚታወቅባቸው ነገሮች ብዙ የጸኑ አልነበሩ። የደርግ መንግስትን በሚመጣበት ጊዜ መሪዎቹ ራሳቸውን ህግና ከህግ በላይ አድርገው የሰውን ህይወት ያሳነሱበት ዘመን ነው የነበረው። ከዚያም ቀጥሎ የመጣው የኢህአዴግ መንግስት ጠቅላይ ሚኒስትር መለስ ዜናዊ ህጉን የራሳቸው የግል ፍላጎት ማ ማስፈጸሚያና ሀገሪቱን አሁን ወዳለችበት አይነት በተለያዩ ብሔረሰቦች መካከል ያለውን አይነት አለመግባባት እስቲፈጠር ድረስ ህጉን የግል ፍልስፍና መፈጸሚያ ነው ያደረጉት። ይህ አይነቱ አካሄድ መቀየር ስላለበት፣ በዚህ ጉዳይ ላይ ደግሞ ህዝቡ እውነተኛ የህግ ባለቤት እውነተኛ የስልጣን ባለቤት መሆኑ ሊመሰክር የሚችልበት ሁኔታ ለመመስረት ሁላችንም በዚህ ጉዳይ የምናደርገው ጥረት አስፈላጊ ነው እላለሁ። ዛሬም በነበረን ውይይት ውስጥ ከቺፍ ጀስቲስ ጋር የነበሩት ውይይቶች፣ ጥያቄዎች በዚህ ደረጃም አንኳር የሆኑ አስተያየቶችም ሲሰጡ ተሰምቷል። የኢትዮጵያን የፍትህ ስርዓት ለማሻሻል መደረግ በሚገባቸው እርምጃዎች ዙሪያ የሀሳብ መዋጮ በበረከተበት መድረክ ላይ እውን የኢትዮጵያ መንግስት የዳኝነት ነጻነትን ለማስከበር ይፈልጋል እየተነገረለት ያለውን ሂደት ለቁም ነገር ለማብቃት ሙሉ ፍላጎት አለው ወይ በሚል የሚጠቃለሉ ስጋት ቀመስ ጥያቄዎች መንሸራሸራቸው አልቀረም። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ግን የኢትዮጵያ ፍትህ ስርዓት ተሻሽሎ ማየት የኢትዮጵያ መንግስት ልባዊ ፍላጎት ነው ሲሉ ይሟገታሉ። እኔ እንግዲህ እስካሁን የተፈጸሙ የለውጥ ሂደቶችን በምናይበት ሰዓት ከልብ መሆኑን በደንብ ያሳያል። አንድም ማለት ሁሉም የፖለቲካ እስረኞች እንዲፈቱ በማድረግ ውጭ ሀገርም ተሰደው የነበሩ አሸባሪ ተብለውም የነበሩ የሞት ፍርድም ይሁን የእድሜ ልክ ስርዓትም ተበይኖባቸው የነበሩ ሁሉ ሳይቀሩ ወደ ሀገር ውስጥ መጥተው በነጻ መንገድ እንዲንቀሳቀሱ ከአገሪቱ ካሉ የመንግስት አካላት ጋራ ከጠቅላይ ሚኒስትሩ ጋራ ቁጭ ብለው ስለ መጻኢ የዲሞክራሲያዊ ምርጫ ሂደት እስከ መነጋገር የደረሰ አንዳንድ ሚዲያዎች ምን ብለው ነው እየገለጹ ያሉት እንደ ቢቢሲ አይነት ኢትዮጵያ ውስጥ እየመጣ ያለው ለውጥ የቀንና የማታ ያህል ያን ያህል ግልጽ ነው እያሉ ነው ስለዚህ እንደዚህ የሆነ እያለ ባለበት ሁኔታ እንዲህ አይነት መጠራጠር አላስፈላጊ ነው ነው የምለው ስለዚህ በተግባር እነሱ ያላቸውን እያዋጡ እነሱም እንዲካተት የሚፈልጉትንም እያደረጉ በተግባርም እየፈተኑ አብረው ቢጓዙ ጥሩ ነው ላለን ትኩረቱን በሕግ የበላይነት መከበር ላይ ያደረገው ወርልድ ጀስቲስ ፕሮጀክት የተሰኘው ተቋም ሕግን በማስከበርና የሕግን የበላይነት በማክበር ዘርፍ ሀገራት ያላቸውን ደረጃ ይፋ በማድረግ ይታወቃል። የ126 ሀገራት ደረጃ በተካተተበት የያዝነው የአውሮፓውያን ዓመት ሪፖርት ኢትዮጵያ ከ126 ሀገራት ውስጥ 118ኛ ደረጃ ላይ ተገኝታለች። ሀብታሙ ስዩምን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። የተከበራችሁ አድማጮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን የዲዴይን ሰባ አምስተኛ ዓመት በዓል ለማክበር ትናንት ኖርማንዲ በሚገኘው የአሜሪካ ወታደራዊ መካነ መቃብር በተደረገ ስነ ስርዓት ላይ ተገኝተዋል ከዚያም ሁለቱ መሪዎች ተነጋግረዋል። ዲዴይ በፈረንሳዊዋ የኖርማንዲ ከተማ የባህር ጠረፍ ላይ ሰፊ ኃይል በማሰለፍ ፈረንሳይን ከናዚ ጀርመን ወረራ ነጻ የተደረገበት ነው። አውሮፓውያን አቆጣጠር ሰኔ 6 1944 ዓ.ም በናዚ ተይዛ የነበረችውን ፈረንሳይ ነጻ ለማውጣት በተደረገው የህብረቱ ኃይሎች ወረራ 2500 የሚሆኑ የአሜሪካ ወታደሮች ተገለዋል። ብሪታንያ፣ ካናዳና ሌሎች የተባበረው ኃይል ሀገሮችን በዓሉን የሚያከብሩ ስነ ስርዓቶችን አካሂደዋል። በወረራው የወደቁትን ወታደሮችም ማሰባቸውን ሁለቱ መሪዎች ዘጋቢያችን ሄንሪ ሪጅዌል ከኖርመንዲ በላከው ዘገባ ጠቅሷል። አዳነች ፍሳዬ ይዘዋለች። ከሰባ አምስት ዓመታት በፊት በወረራው የተሳተፉትና በብዙ የሚቆጠሩ ጓዶቻቸው ሲያልቁ ያዩት የአሜሪካው ዲደይ አርበኞች በኦማሃ የባህር ጠረፍ ላይ ከተገኙት ተሳታፊዎች መካከል ነበሩ። ካለቁት መካከል ብዙዎቹ ከባህሩ ጠረፍ ላይ ባለው የዩናይትድ ስቴትስ ወታደራዊ መቃብር ተቀብረዋል። ከተሰበሰበው ህዝብ ቀዳሚ ረድፍ ላይ የተቀመጡት አርበኞች በበዓሉ የተገኘው ህዝብ በተደጋጋሚ እየቆመ አጨብጭቦላቸዋል። መጀመሪያ ላይ የተናገሩት የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ናቸው። አርበኞች ሆይ የእናንተ የነጻነት ውለታ እንዳለብን እናውቃለን። በአገሬ ስም አመሰግና ያለው ልላችሁ እወዳለሁ። ማክሮን አያይዘውም ሀገሮች ለድልና ለነጻነት ስላሳዩት ትብብር ተናግረዋል። ውድ ፕሬዚደንት ትራምፕ፣ የዩናይትድ ስቴትስ ታላቅነት ልቆ የሚወጣው ለሌሎች አገሮች ነጻነት ስትዋጋ ነው። ፕሬዚደንት ትራምፕ በበኩላቸው በጦርነቱ ለተገደሉትና በተለይም ራሰል ፒከትን ለመሳሰሉት አርበኞች ክብር መስጠቱን ቀጥለዋል። ፒኬት በያዝነው ሳምንት ኦሞሃብች ሆነው ለአሜሪካ ድምፅ ሲናገሩ ዲደይ ያሳደረባቸው ስሜትና የአእምሮ ጠባሳ አብሯቸው መዝለቁን ገልጸዋል። ፕሬዚደንት ትራምፕ ታዲያ ትላንት ስለሳቸው ተናግረዋል። ራሰል ፒኬት ኢዝ ዘ ላስት ኖውን ሰርቫይቨር ኤ ከተባለ ዝነኛ ቡድን በሕይወት ያሉት ራስል ፒኬት ብቻ ናቸው። ዛሬ ታዲያ ብታምኑም ባታምኑም እንደ ገና ለአንድ አፍታ ከጓዶቻቸው ጋር ለመሆን ተመልሰው መጥተዋል። ፕሬዝደንት ትራምፕ በጋራ ስለ ተከፈለው መስዋዕትነትም ተናግረዋል። የምንጠብቀውና የምንንከባከበው ጥምረታችን የተመሠረተው በጦርነቱ ወቅት ነው። በጦርነት ተፈትኖም በሰላም ጸጋ ተረጋግጧል። ትስስራችን አይሰበርም። ጀነራል ድዋይት አይዘንሃወር በዲደይ ወቅት የተባበረው ኃይል ዋናው አዛዥ ነበሩ። ያ ስልጣን ባሁኑ ወቅት የአውሮፓ ጥምረት ከፍተኛው አዛዥ የሚል ስያሜ ያለው ሲሆን ከፍተኛው አዛዥ ጀነራል ቶድ ወልተርስ ናቸው። በትራንስ አትላንቲክ የፖለቲካ ውጥረት ቢኖርም ከአውሮፓ ጋር ያለው ጥምረት ጤናማ ነው ብለዋል። በዩታ የባህር ጠረፍ ላይ የሆነውን ይዩ። በተለያዩ አገሮችና በተለያዩ ኃይሎች መካከል ያለው ትብብር የባህር ጠረፉ አሸዋ ላይ ቆም ስትል የህብረቱን ጥንካሬና የህብረቱን መዝለቅ ምን ያህል ጠቃሚ መሆኑን መረዳት ይቻላል። የአውሮፓ መሪዎች አሜሪካ የከፈለችውን መስዋዕትነት በተደጋጋሚ አሞግሰዋል። ፕሬዝደንት ትራምፕ የትራንስ አትላንቲክ ትብብር ምን ያህል ጠቃሚ መሆኑን እንዲረዱ ጫና ማድረግ ይፈልጋሉ። I'm blending now, but now let Dr. John. piano to charge, the Right, please, wrong time. I've been in a right place, but it must have been a wrong time. My head is in a bad place. Up in my mind, just got to give myself a good talking to this time. Doesn't need a little brain salad surgery. I got to cue my insecurity that I've been in the wrong place, but it must have been the right time. I've been in the right place, but it must have been the wrong song. I've been in the right thing, but it, right it seems like a wrong. ታይም ዶክተር ጆን በትናንትናው ዕለት ከዚህ ዓለም በሞት የተለየውን የሙዚቃ ቀማሪ ነበር የሰማችሁት። አድማጮች አሁን የማጠቃለያ ዜናውን ከቆንጅት አየ በዛሬ ዕለት ካርቱም የገቡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሱዳን ወታደራዊ የሽግግር ሸንጎ መሪ ከሌተና ጀኔራል አብዱልፋታህ አልቡርሃን ጋር ተወያይተዋል። በካርቱም ለውጥ ከመጣበት ከሁለት ወራት በፊት አንስቶ ኢትዮጵያና ሱዳን እየተመካከሩ ሲሰሩ መቆየታቸውን ጠቅላይ ሚኒስትሩ በቅርቡ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መግለጻቸው ይታወሳል። የአማራ ዲሞክራሲያዊ ኃይል ንቅናቄ አህዴን ይቅርታ አዴሃን የዜጎችን ሰላምና ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር አብሮ ለመስራት እንደሚፈልግ አስታውቋል። ወንጀል ለመፈጸም ሊውል ነበረ የተባለ ሕገ ወጥ የጦር መሳሪያ በቡራዩ ከተማ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪዎችም ከሕገ ወጥ የጦር መሳሪያዎቹ ጋር በቁጥጥር ስር መዋላቸውን የቡራዩ ከተማ የጸጥታ ጽህፈት ቤት ለአሜሪካ ድምፅ ገልጿል። በደብረ ብርሃን ዩኒቨርሲቲ ብጥብጥ እንዲነሳ በማድረግ የተቋሙ የመማር ማስተማር ሂደት እንዲደናቀፍ አድርገዋል ባላቸው 58 ተማሪዎች ላይ ዩኒቨርሲቲው ውሳኔ አሳልፏል። ጋዜጠኛ እስክንድር ነጋ ሰናይ የተባለ አዲስ የቴሌቪዥን ጣቢያ እንደሚያቋቁም ያለውን እቅድ አስመልክቶ አዲስ አበባ ሂልተን ሆቴል ውስጥ ጋዜጣዊ ጉባኤ ሊሰጥ ሲል በፖሊሶች ተከልክሏል ሲል አምነስቲ ኢንተርናሽናል አስታወቀ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ ያስተናግድ ናችሁ። ቆንጅት ታዬና አሉላ ከበደ። የትግርኛ ስርጭት ይቀጥላል። ነገ ቀጠሯችሁ ከምሽቱ ሶስት ሰዓት ላይ ከአማርኛ ዝግጅት ጋር ይሁን። በእኛ በኩል ሰላም፣ ደህና ደሩ። හැන්නි <music>